ኤርትራ ውስጥ የሚደርሱ የሰብአዊ መብት ጥሰቶችን የሚመረምረው በተባበሩት መንግስታት ድርጅት የሚደገፈው ኮሚሽን በዚያች ሀገር መሪዎች ተፈጽመዋል የሚባሉ ወንጀሎችን የሚመረምር ፍርድ ቤት ወይም ልዩ ችሎት እንዲመሰረት ጥሪ በማቅረብ ላይ ነው። ባለፈው ሰኔ የወጣ አንድ የተባበሩት መንግስታት ሪፖርት የኤርትራ መንግስት መሪዎች ከ ሀያ በላይ አመታት በፊት በሰብአዊ ፍጡራን ላይ ወንጀል ወይም ክራይም ኤጌንስት ሂማኒቲ ይፈጽመዋል ማለት ይታወሳል። ከመርማሪው ኮሚሽን ሶስት አባላት አንዷ የነበሩትና የመጀመሪያዋ የመንግስታቱ ድርጅት የኤርትራ ጉዳይ ልኡክ ራፖርተር ሺላ ኪታሩት ለአሜሪካ ድምፅ እንዳሉት ኮሚሽኑ በሪፖርቱ የሰዎችን ደብዛ መጥፋት፣ መሰቃየት፣ ያለፍርድ ፍርድ ሂደት ላልተወሰነ ጊዜ በስር መቆየት፣ እንዲሁም የተለያዩ ኢሰብአዊ ተግባራት ስለመፈጸሙ ማስረጃዎችን ዝርዝሮ አቅርቧል። Uh, the ICC is, what, is one of the methods of accountability we have looked at. የተለያዩ ሀሳቦችን አቅርበናል። ከዚያም መካከል ጉዳዩን ለዓለም አቀፍ የወንጀል ፍርድ ቤት እንዲመራ፣ ሌላው ደግሞ የአፍሪካ ህብረት የተጠያቂነት ማረጋገጫ መንገድ እንዲዘረጋ የሚል ነው። ሌሎችም መንገዶች ይኖራሉ፣ ዓለም አቀፍ የፍትህ ስልጣን መዘርጋትና የተጠያቂነት መረብ ማበጀትን የመሳሰሉት። እነዚህ ሁሉ በሰብአዊ መብት ጥሰት ለተሰቃየው የኤርትራ ህዝብ ፍትህ እንዲገኝ ሊያግዙ የሚችሉ ናቸው። ርሽናን ጨምሮ የተለያዩ የሰብአዊ የኢሰብአዊ ተግባራት ስለመፈጸማቸው ማስረጃዎች ቀርበዋል ያሉት የቀድሞዋ የኤርትራ ጉዳይ ልዩ ሪፖርተር ሺላ ኪታሩት ናቸው። ኮሚሽኑ ስራውን ያጠናቀቀ ሲሆን ሪፖርቱ በአሁኑ ወቅት በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እጅ ይገኛል። የኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሰኔ ለአሜሪካ ድምፅ ሲናገሩ ጉዳዩን ለዓለም አቀፍ ወንጀል ፍርድ ቤት የመምራት ስልጣን ያለው የጸጥታው ምክር ቤት ብቻ በመሆኑ የሪፖርቱ ወደ ምክር ቤቱ መምራት ይኖርበታል ማለታቸውም ይታወሳል። ሪፖርቱን ያጠናቀረው መርማሪ ኮሚሽን በተቻለው መጠን ሙሉ ስዕሉን ለማቅረብ በ13 ሀገሮች የሚኖሩ 833 ኤርትራውያንን ቃል መቀበሉንና 160 የጽሁፍ መግለጫዎችን መመርመሩን ይገልጻል። ተቺዎች በበኩላቸው ኮሚሽኑ ስማቸው ያልተገለጸ ሰዎችን የምስክርነት ቃል በመቀበል ያለ ተጨባጭ ማስረጃና መረጃ ነው ሪፖርቱን ያጠናቀረው በማለት ይወቅሳሉ። ሺላኪታሩት ኮሚሽኑ ኤርትራ እንዳይገባ መከልከሉ ማስረጃ የማሰባሰብ ጉዳዩን ሲያሰናክልበት ቆይተዋል ሲሉ አስታውሰዋል። የኤርትራ ፕሬዝደንታዊ አማካሪ የማነ ገብረአብ በተባበሩት መንግስታት ድርጅት ስብሰባ ላይ ሲናገሩ በግልጽ አድላ ከሆኑ ልዩ ራፖርተር ጋር እንካሰላንታያ መቅጠም ጥቅሙ አይታየኝም ማለታቸው ተጠቅሷል። በውጭ ያሉ ኤርትራውያን ስለ ኮሚሽኑ ሪፖርት የተለያየ አመለካከት ያንጸባርቃሉ። የኤርትራን መንግስትና ገዢውን ፓርቲ የሚደግፈው ሲራክ ባህሊቢ ሺላክ የተሩት የአሜሪካን የውጭ ጉዳይ መስሪያ ቤት ጨምሮ ምዕራባውያንን ለማስደሰት የት ሲሉ ኤርትራን ስም ለማጥፋት የተነሱ ሰው ናቸው ሲሉ ይወቅሳሉ። ጀሚል አማን የሚባሉ ደግሞ ባለፈው ሳምንት ሪፖርቱን በመደገፍ ኒውዮርክ ላይ የተካሄደውን ሰልፍ ካዘጋጁት አንዱ ሲሆኑ ሪፖርቱ ትክክለኛ ነው በማለት ይከራከራል።